Much and file. Ready? Step! ቀደም ሲል እንዳስተዋወቅነው የአፍሪካ አሜሪካውያን ባህልና ታሪክ የሚዘከርበት ብሔራዊ ሚዚየም ዛሬ በመጀመሪያው ጥቁር አሜሪካዊ ባራክ ኦባማ ተከፍቷል። ቆንጅት፣ በስፍራው ነበርሽ፣ ምን ይዘሻል? እጅግ ብዙ ሕዝብ በተሰበሰበበትና በደመቀ ስነ አያሌ ታላላቅ መታሰቢያዎች ቤተ መዘክሮችና ሐውልቶች በሚገኙበት ብሔራዊ ሞል ተብሎ በሚጠራው የአሜሪካ መዲና የዋሽንግተን ታሪካዊ ስፍራ የተገነባውን አዲሱን የስሚትሶኒያን የአፍሪካውያን አሜሪካውያን ታሪክና ባህል ቤተ መዘክር እጅግ በደመቀ ስነ ስርዓት የመጀመሪያው ጥቁር አሜሪካዊ የዚች ሀገር ፕሬዚደንት ባራክ ኦባማ መርቀው ከፍተዋል። በዚህ ህንፃ ውስጥ የምንመለከተው ከመስታወቱ ከአርቱ ወይም ከኪነ ጥበቡ ሥራ ከህንፃው ግርማ ሞገስ ባሻገር ይህን ስነ ሥርዓት እጅግ ልዩ የሚያደርገው በውስጡ ያለው ታላቅና ግዙፍ ታሪክ ነው። እንደ አውሮፓ አቆጣጠር በ1830ዎቹ ጀነራል አንድሩ ጃክሰን እና ሄንሪ ክሌይ የተናገሩትንም እናነባለን በዚህ ውስጥ። ለበርካታ ዓመታት ሲጠበቅ ቆይቶ በዋሽንግተን ሞል ላይ የተገነባው አዲሱ ተቋም የሚዘክረው የአሜሪካ ታሪክ ለሀገራችን እርቅና ተሃድሶን የሚያበረታታ ይሆናል ብለዋል ፕሬዚደንቱ። ስለዚህ ይህ ብሔራዊ ሚውዚየም የዳበረና የተሟላ ማንነታችንን ይገልጣል። የባርነትንና የጭቆናችንን ያን ስርዓት ለመጣል የተደረጉ ተጋድሎዎችን፣ የጉልበት ሠራተኞችን እርምጃና ተጋድሎ ያሳያል። እናም እኛነታችንን ማወቃችን ያስተሳስረናል፣ በአንድነትም ያቆመናል። ከሁሉም በላይ ሁላችንም አሜሪካውያን መሆናችንን ያስገነዝበናል። ስለዚህ የአፍሪካ አሜሪካውያን ታሪክ ከዋናው ከትልቁ የአሜሪካ ታሪክ ተነጥሎ አይታይም፣ ግን የአሜሪካ ዋናው ታሪክ ተደርጎ ይቆጠራል። በሥነ ሥርዓቱ ላይ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ይህ ቤተ መዘክር የሚገነባበትን ቦታ የፈቀደውን ሕግ የፈረሙት የወቅቱ ፕሬዚደንት ጆርጅ ደብሊው ቡሽና ባለቤታቸው ሎራ፣ እንዲሁም የአሁንና የቀድሞ ከፍተኛ የመንግስት ባለስልጣናት፣ የምክር ቤት አባላት እንዲሁም በብዙ ሺዎች የተቆጠሩ የሚበዙት አፍሪካውያን አሜሪካውያን ተገኝተው ደስታቸውን ገልጸዋል። እውቁ የሲቪል መብቶች ተከራካሪ የጆርጂያው ዴሞክራት የምክር ቤት አባል ጆን ልዊስ ከተናገሩት ውስጥ አንዱ ነበሩ። ዛሬ የተሰበሰብነው ህንፃውን ልንመርቅ ነው፣ ግን ይህ ከህንፃው በላይ ነው። እውን ለመሆን የበቃ የህዝብ ህልም። በ15ተኛውና ኮንስቲቲዩሽን ጎዳና መጋጠሚያ ላይ ያለው ይህ ግዙፍ ቤተመዘክር ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2012 ዓ ም ፕሬዚደንት ባራክ ኦባማ ለሁለተኛ የስልጣን ዘመን በተመረጡበት አመት መሆኑ ነው። እጅግ ትዝታና ስሜት ቀስቃሽ የሆኑ ታሪካዊ ቅርሳቅርስና ቁሳቁሶች በዚህ ቤተመዘክር ይገኛሉ። በ ዛሬው ስነ ስርዓት ላይ ከሁለት ልጆቿ ጋር ልትጎበኝ የመጣችውን ወይዘሮ ብዙ የተባለች አንዲት ወጣት አግኝቼ ነበር። እዚህ የመጣውበት ምክንያት ያው እዚህ ሀገር እንደመኖራችን መጠን ጥቁርም እንደመሆናችን መጠን ትንሿ ልጄም እዚህም ተወልዳለች። ያው እሷም አፍሪካን አሜሪካን ነች ማለት ና ክን የጥቁሮች ያለፈ ታሪክን ህይወትን ከእሱ ብዙ የምንማረው ነገር ስላለ ያው እሱን ለማሳየት ነው ማለት ነው ታሪካቸውን ያለፉበትን ሁኔታ ለዚህ እንዴት እንደበቃን እኛም እዚህ መኖራችን ያው በእነሱ ትግልም ስለሆነ እንደ ጥቁር ህዝብ፣ ስለዚህ እሱንም ለማሳየት ጭምር ነው። ገብተሽ ለማየት እድል አግኝተሻል? ትኬት አልቆብኛል፣ ገብቼ ለማየት አልቻልኩኝም፣ ግን በድጋሚ መታን እናየዋለን። በዚህ ቤተ መዘክር ውስጥ ስለተቀመጡት ስለህዝብ እይታ ስለቀረቡት ቅርሳቅርሶች ምን ምታቂው ነገር አለ? ዛሬ ጠዋት በቲቪ ዜና ላይ እንዳየሁት ከሆነ የጥቁሮች በስሌቨሪ ታይም ላይ የተደረጉትን እንዴት ሲቀጡ እንደነበረ እንዴት ወደዚህ ሲጓጓዙ እንደነበረ የታሰሩበት የብረካቴን አይቻለውኝ እና ደግሞ የተወሰነ የኃይለ ሥላሴን አረንጓዴ ቢጫ፣ ቀይ እሳቸው ምስል ያለበትን ኮቢ አይቻለው። በምስሉ ማለት ነው አንደኛ ተብሎ በጣም ያደረገኝ እሱ ነው። የእኛም ታሪክ አለበት ማለት ነው። በአጭር ጊዜ ጥሩ ቅንብር አዘጋጅተሻል። ከሰኞ ደግሞ ቀሪውን እናቀርባለን አዲስ Du er så dårlig. It's been a long, a long time coming, but I know a change's gonna come. Oh, yes, it will. It's been too hard living, but I'm afraid to die. It's been a long a long time coming, but I know a change gonna come. Oh yes it will I go to the movie and I go down somebody keep telling me no. been a